የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕለተ እሁድ ሚያዝያ 16 2014 ዓ.ም የፋሲካ በዓል ዝግጅታችን ጀመረ። በመላው የክርስትና እምነት ተከታዮች ዘንድ ትልቅ ክብር የሚሰጠው የትንሣኤ በዓል በኢትዮጵያ ሲከበር ውሎ ቀኑ መሽቷል። በዚህ በዩናይትድ ስቴትስና በሌሎች ሀገራት ደግሞ ገና እየተከበረ ይገኛል። በዓሉን የምታከብሩ በሀገር ውስጥና በውጭ ሀገራት የምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው አደረሳችሁ እያለን በምሽቱ አውድ ዓመቱን የተመለከቱ ዘገባዎችን ይዘናል። ያለንን ገንዘብ ደግሞ በማቃጣት እንደዚያ ትሽንኩት እንቁላልም፣ ዶሮንም አንድ ላይ አድርገን ለእነዚህ አቅም ሊያጡና ለኢኮኖሚ ለተቸገሩ ሰዎች በየአካባቢው እየዞርን እየሰጠን ያለ ነው። ይህን ሰላም ጤና ስጥልኝ። የተከበራችሁ አድማጮቻችን ከምሽቱ ዝግጅቶች ጋር ኤደን ገረመው መሰናዶውን እየመራው አብሬያችሁ ዘልቃለሁ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። አብራችሁ እንድታመሹ በአክብሮት እየጋበዝን አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። እንደምናመሻችሁ አድማጮች፣ ለክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። በደቡብ ናይጄሪያ የህገ ወጥ ነዳጅ ማጣሪያ ውስጥ በደረሰ ፍንዳታ ቢያንስ ሰማንያ ሰዎች መሞታቸውን የድንገተኛ አደጋ አገልግሎት ዛሬ እሁድ አስታወቀ። የአገር ውስጥ መገናኛ ብዙሀን እስካሁን አንድ መቶ ሰዎች መሞታቸውን ዘግበዋል። ደቡባዊ የነዳጅ ዘይት ግዛትና ወንዞች ኢሞ ተብለው በሚጠሩ አካባቢዎች መካከል ባለው ህገ ወጥ የማጣሪያ ቦታ ላይ ከትላንት በስቲያ አርብ እንዳታው መድረሱን ፖሊስ አስታውቋል። በአካባቢው ቢያንስ ሰማኒያ የተቃጠሉ ሰዎች አስክሬን መገኘቱንም በአካባቢው የሚገኘው የብሔራዊ ድንገተኛ አደጋ አስተዳደር ኤጀንሲ ኔማ ባልደረባ ኢፌአኒ ናናንጂ ተናግረዋል። ጉዳቱ የከፋ በመሆኑ ቁጥሩ ከዚያም ሊጨምር እንደሚችል ጠቁመዋል። ህገወጥ የነዳጅ ቆፋሪዎቹና ደንበኞቻቸው በቆፈሯቸው ቱቦዎች ውስጥና ጫካ ውስጥ የብዙ ሰዎች አስክሬን እንደሚገኝ መሰማቱንም የአደጋ ጊዜ ኤጀንሲው ባልደረባ ተናግረዋል። ሩሲያ የዩክሬን ደቡባዊ ወደብ አቅራቢያ ማሪዮፖል ውስጥ በሚገኘው አዞስታል ብረት ፋብሪካ ላይ የአየር ጥቃት መፈጸሟን የዩክሬን ባለስልጣናት አስታወቁ። በሺዎች የሚቆጠሩ የዩክሬን ተዋጊዎችና ሲቪሎች በነበሩበት በዚህ የብረት ፋብሪካ ላይ ከፍተኛና ጥብቅ ከበባ እንዲደረግ የሩሲያው ፕሬዚዳንት ብላዲሚር ፑቲን ባለፈው ሳምንት በሰጡት ትዕዛዝ መሠረት የሩሲያ ወታደሮች ቦታውን ለመያዝ ሲታገሉ ቆይተዋል። ይህ በእንዲህ እንዳለም ዓለም አቀፉ የቀይ መስቀል ኮሚቴ ዛሬ ባወጣው መግለጫ በማሪዮፖል የሚገኘው ሕዝብ ከፍተኛ እርዳታ እንደሚያስፈልገው ጠቅሶ ሁኔታው በጣም አስጨናቂ ነው ብሎታል። ድርጅቱ አያይዞም አዞስታል ብረት ፋብሪካ አካባቢ የሚገኙ በሺዎች የሚቆጠሩ ሲቪሎችን ለማስወጣትና ና የቆሰሉ ዜጎችን መርዳት እንዲቻል ለእርዳታ ሰራተኞች ያልተገደበና ያልተደናቀፈ አስቸኳይ ይለፍ እንዲሰጠው ጠይቋል። ዛሬ ለዩክሬናውያን የኦርቶዶክስ እምነት ተከታዮች የትንሣኤ በዓል ሲሆን፣ ፋብሪካው ላይ ቦምብ የተጣለውም በዚህ ዕለት ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ዛሬ በዋና ከተማዋ ኪቭ ውስጥ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና ከመከላከያ ሚኒስትር ሎይድ ኦስቲን ጋር ተገናኝተው ለመነጋገር ቀጠሮ መያዙን ተናግረዋል። ይህ መረጃ ከዩናይትድ ስቴትስ መንግስት ባለስልጣናት ወገን እስካሁን አልተሰማም። በህጻናት ላይ መንስኤው የማይታወቅ ሂፕታይተስ ወይም የጉበት በሽታ መታየቱ ከተነገረ በኋላ ቢያንስ የአንድ ልጅ ህይወት ማለፉንና በ12 ሀገሮች ውስጥ በ169 ህጻናት ላይ መታየቱን የዓለም የጤና ድርጅት ደብሊውኤችኦ ማስታወቁን ጠቅሶ ሮይተርስ ዘግቧል። የዓለም የጤና ድርጅት ባለስልጣናት የመጨመሩ ምክንያት ምን እንደሆነ ያልታወቀውን በአዳጊዎች ላይ የታየውን ጉበትን የሚያጠቃው የሄፒታይተስ በሽታ ምክንያት ባለሙያዎች ሲመረምሩ መቆየታቸውን ዛሬ ይፋ ባደረገው የቁጥር መረጃ አስታውቋል። በተጨማሪም ከሶስት ቀናት በፊት በዩናይትድ ኪንግደም፣ በዩናይትድ ስቴትስ፣ ስፔን፣ እስራኤል ዴንማርክ፣ አየርላንድ፣ ኔዘርላንድ፣ ጣሊያን፣ ኖርዌይ፣ ፈረንሳይ፣ ሮማኒያ እና ቤልጅየም ውስጥ የታየ ሲሆን ከ114 1 እስከ 169 ታዳጊዎች በሂፒታይተስ ተይዘዋል። ከአንድ ወር እስከ 16 እና 17 የዕድሜ ክልል ላይ ባሉ ታዳጊዎች ላይ ሲሆን የጉበት ንቅለ ተከላ ያስፈልጋቸዋል ተብሏል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የእሁድ ምሽት የትንሣኤ በዓል ዝግጅት ጋር ልተዋችሁ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕለተ እሁድ ሚያዝያ 16 2014 ዓ.ም የትንሣኤ በዓል ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዛሬ እንግዲህ በክርስትና እምነት ተከታዮች ዘንድ ትልቅ ዋጋ የሚሰጠው የጌታ ኢየሱስ ክርስቶስ የትንሳኤ በዓል ነው። በተለያዩ የሀገሪቱ ክፍሎችም በዓሉ ሲከበር ውሏል። እኛም ታዲያ አውድ አመቱን የተመለከቱ ዘገባዎችን ይዘናል ወደዛ ከማለፋችን በፊት ግን ሙዚቃ እንጋብዛችኋለን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የሚተላለፍላችሁን የፋሲካ ዝግጅታችን ነው እየተከታተላችሁ ያላችሁት። እያስተናገድ ያለሁት ኤደን ገረመው ነኝ። ከዚህ በመቀጠል የምናልፈው ወደ ዘገባዎቻችን ነው። አቶ ሰይፈ ዱክ ይባላል። በሰላሳዎቹ የእድሜ ክልል ውስጥ የሚገኘው ሰይፈ በአዲስ አበባ በግል ድርጅት ውስጥ ተቀጥሮ ይሰራል። በሀገር ውስጥም በውጭም ካሉ ዘወትር በትዊተር ከሚያገኛቸው ጓደኞቹ ጋር ሆነው ገንዘብ በማሰባሰብ ለፋሲካ በዓል በየሰፈሩ ላሉ ችግረኞች ዶሮ፣ እንቁላልና ሌሎችም ግብዓቶችን ድጋፍ አድርገዋል። ችግሩ የጸና መሆኑን አይቼ አዝኛለሁ። በዚያው መጠን ደግሞ በየሰፈሩ ስንዞር እኔ ይሻላለው እዛኛው ቤት ውስጥ ከበድ ያለ ችግር አለ ለነሱ ስጡ የሚሉ ሩኅሩኆች ስላጋጠሙኝ ያለው መተሳሰብ አጽናንቶኛል ብሏል። ሰይፈ ከቆንጅታዬ ጋር በስልክ ቆይታ አድርጓል። አቶ ሰይፈ ዱኪ ጤና ስጥልኝ፣ እንደምናም ሽተሃል? እንኳን ለብርሃነ ትንሣኤው አደረሰህ ላለው ከወዲሁ አመሰግናለሁ። እንኳን አብሮ አደረሰን። ለፋሲካ በዓል ችግረኞችን ለመርዳት እየተንቀሳቀስክ መሆኑን ሰምተን ነው የደወል ነው ምን እያደረክ ነው? ጓደኞቼ ጋር በመሆን እንዲሁም ውጭ የሚኖሩ በዚህ በሶሻል ሚዲያ የትዊተር ላይ ከማውቃቸው ጓደኞቼ ጋር በመሆን ባለን አቅም ደካማ ለሆኑና በዚህ በኢኮኖሚ በጣም ችግር ለወደቁትን ሰዎች ያለንን ለማጋራት የተወሰነ ስራዎችን ሰርተናል። አሁንም ደግሞ እየሰራን ነው ያለ ነው እና ጥሩ ነገር እያገኘንበት ሰዎችንም እያስደሰት ነው ያለ ነው። ምን እያደረጋችሁ ነው እስቲ ዘርዘር አድርግልኝ። እኛ አስበን የነበረው ያው ከበዓል ፋሲካ እንደመሆኑ በቤት ውስጥ የተለመደውን ዶሮ ዝግጅትን የመሳሰሉ ነገሮችን ለማቅረብ ነበረ። በኋላ ግን ችግሩ ትንሽ ከፍ ስላለ ያለንን ገንዘብ ደግሞ በማብቃቃት እንደዚያ ትሽንኩርት፣ እንቁላልም፣ ዶሮንም አንድ ላይ አድርገን ለነዚህ አቅም ሊያጡና በኢኮኖሚ ለተቸገሩ ሰዎች በየአካባቢው እየዞርን እየሰጠን ያለ ነው። መልካም ነው ሰይፈ በዚሁ በበዓሉ ሰሞን ነው ያሰባችሁት ወይስ ቀደም ብላችሁ ስትዘጋጁበት ነበር ይህንን ያሰብነው ከበዓሉ በፊት ነው ኦልሞስት ወደ አስር ቀን ያህል አስፈጭቶብናል ይህንን የምናደርገው ያው የማህበራዊ ውይይት ስፔስ ስላለው በትዊተር ላይ እዛ ላይ ሁሉ የሚገናኛለን እሱን ከውይይታችን አንድ ርዕስ ያደረግ ነው ለምን ሁልጊዜ ውይይት ብቻ ከሚሆን ሰዎችን እንደምን አናግዝም እናወራለን፣ ግን ይህንን አሁን ለፋሲካ ከአስር ቀን በፊት አንድ ላይ በመወያየትና ኦርጋናይዝ ለማድረግ የተለያዩ ሰዎችን መርጠን በዛ መሰረት ጥሩ ሁኔታ አድርገን ሰርተነዋል። ሁሉም አሁን ከስራው መልስ፣ በውይይቱ መሀል የፖለቲካ ነገር ማውራቱ አይቀርም ሀገሪቷ ውስጥ በተፈጠረው ችግር ምክንያት። ሁሉም ያስባል፣ ይጨንቃል። በተለይ ደግሞ ከሀገር ውስጥ ውጭ ያሉ ሰዎች በቅርበት ሁሉን ነገር ስለማይከታተሉ የሀገር ውስጥ ነገር ያስጨንቃቸዋል እና ቀጥታ እዚህ ካለ ነውም ሰዎች ዳይሬክትሊ ኢንፎርሜሽኑ ምን አለ፣ ምንድን ነው የሚለውን ነገር እንወያያለን። በቅርርባችን መጠንና ያ ነገር እያደገ እያደገ በጣም ጥሩ ግንኙነት ነው የፈቀርብና ፖለቲካው ላይ ከመወያየት ባለፈ አንዳንድ ድጋፎችንም በተደጋጋሚ በተለያየ አቅጣጫ ይደረጋል። ዲያስፖራንም ደከመኝ አይልም ያለውን ነገር በየጊዜው ይልካል። ችግሮች በተፈጠሩበት አካባቢ በሙሉ ገንዘቦችን እያዋጣ ይልቃልና አዲስ አበባ ላይ ግን እንደዚህ ሰብሰብ አድርጎ አልተሰራ በዛ ምክንያት ነው። እስቲ ይህንን በባህል እንሞክረውና በቀጣይ ደግሞ በሰፊው ለመስራት ፕሮግራም እያደረግን ያለ ነው ስንት ትሆናላችሁ በትዊተር ላይ ይሄንን ለማድረግ የተወያያችሁት? በተለያየ ጊዜ ስንሰበስብ እንግዲህ በቋሚነት ከሰላሳ በላይ እንሆናለን። ግን ውይይቱ በየቀኑ ስለነበረ አዳዲስ ሰዎች ይገባሉ። ያለውን አይዲያ ሲሰሙ ደስ ይላቸዋል። እነሱም ሲሳተፉ ነበር ና ቁጥራችን አሁን እየጨመረ እየሰፋ እየሰፋ ላይ መጣሁ ና በጣም ደስ የሚል ሁሉም ለሀገሩ የሚያስብ እና የሚጨነቅ ስራ ለመስራት ሁሉም ቃል እየገባ ነው ያለው ና ከዚህም በላይ ሞር እንሰራለን ብዬ ተስፋ አደርጋለሁ። ጥሩ እንግዲህ ሰይፈ፣ እርግጥ ሰው ሰውን ለመርዳት ለመተሳሰብ እንዴት ተነሳሳህ ሊባል አይገባም፣ እንዴት ሩህሩህ ሆንክ የሚል ጥያቄ መጠየቅ የለበትም። ግን አንተ እንዴት ይህንን ለማድረግ ተነሳሳህ? እኔ በግሌ እንደዚህ ሰዎችን መርዳት ደስ ይለኛል፣ በቃ ያለኝን ነገር ማካፈል ከልጅነት የጀምሮ ደስ ይለኛል። ና ያ ነገር እያደገ እያደገ መጥቶ ከዚህ በፊትም የተለያዩ ቦታዎች ላይ ይሳተፋለን፣ በተለይ እርዳታ የሚያስፈልጋቸው ሰዎች ላይ ከሌሎች ሰዎች ጋር በመሆንም ብቻዬንም በመሆን ያንን ነገር አደርጋለሁኝ። እና ምናልባት እንግዲህ ተፈጥሮ ካደለችኝ ነገር አንድ ነው ብዬ አስባለሁኝ። ከሰው ጋር ያለን ነገር ሼር አድርጎ መላ መጠቀም። ለችግረኞቹ ምን አይነት ድጋፍ እያደረጋችሁ እንደሆነ ገልጸህልናል። ያው ዶሮ፣ እንቁላል፣ ዘይት፣ ሽንኩርት የመሳሰለውን ሰጥተናል፣ እየሰጠንም ነው ብለኸኛል። የችግረኞቹ ቁጥር ትንሽ አይደለምና እንግዲህ የእኚህኛዋ ችግር ይብሳል፣ የእሳቸው ሻል ይላሉ ለማለት ያስቸግራል እና እንዴት አድርጋችሁ ልትደርሷቸው ወይም እንዴት አድርጋችሁ ልትለዩዋቸው ሞከራችሁ? እኛ አሁን ችግረኞቹን ልንለይ የሞከርንበት መሪ ምንድነው፣ በውይታችን መሀል ችግራቸውን ወደ ውጭ ያላወጡ ሰዎች አሉ። ደበቀም ነው ቤታቸው ውስጥ ችግራቸውን እያሳለፉ ያሉ አሉ እና አካባቢዎቹን እዚህ እዚህ አካባቢ አካባቢ የሚባል ነገር እንመርጥ ነበር። እዚህ አዲስ አበባ ላይ አምስት ሆነ የተቀሳቀስ ነውና እነሱም በአካባቢያቸው ላይ ሞር ችግሩ ጫን ያለበት አካባቢ ብለን የመረጥነው አካባቢ ላይ ሄደና ከዛም ባለፈ ደግሞ ባለን ሶስት በመጠቀም እየተጓዝን እየተንቀሳቀስን ቤት ለቤትም የገባንበት ሁኔታ አለ። ውስጥ ገብተን ሰዎችን እየጠየቀን እየገባን ስንሰት የነበረውና በመንገድም ላይ ደግሞ ግራ ገብቷቸው ቁጭ ያሉ ሰዎችን እያናገርን ሌላውም ከዚ በተጨማሪ ያደረግነው እነዚህ አነስተኛው ስራን የሚሰሩ ጉሊቶችን፣ ትናንሽ ስራዎችን የሚሰሩ ሰዎች ላይ በጣም ፎከስ ያደረግነው። ይሄ ስራውን እየታገለ እና እጅ አልሰጥም ያለው ላይ ብዙ ፎከስ አድርገናል። በዚህኛው ጎን ለጎንም ደግሞ ለቤተክርስቲያን አካባቢ የነበሩ ሰዎችንም እነሱንም አድሬስ አድርገናል። በየሰፈሩ እየዞራችሁ መረዳት ያለባቸውን ሰዎች ስትፈልጉ ያስተዋልከው ብዙ አሳዛኝ ነገር እንደነበረም ቀደም ብለህ አጫውተሀኝ ነበር እና እስኪ እሱን ለአድማጮች አካፍል። ሰይፈ ከባድ ነው እንደዚህ። አሁን ለመግለጥም ትንሽ ያንዳንዱን ከበድ ይላል እና በጣም ጥሩ ልብስ ለብሶ ዘንጦ እየሄደ ጠጋ ብሎ የሚጠይቅ አለ እና አይ ለእናንተ አይሆንም ስንለው በጣም ስሜት አይሆንም የሚያለቅስ ሰው ነበር እና እነሱንም አድሬስ አድርገናል ግን መንደር ውስጥ በገባንበት ሰዓት የሚረዳቸው አቶ ጎረቤቶች በየቀኑ ቁርስ፣ ምሳ፣ እራት እየሰጧቸው ከቤት የማያወጡ አቅመ ደካማ ብዙ ሰዎችን አግኝተናል እና እሱኛው በጣም ልብ የሚነካ ነው። አካል ጉዳተኛ ሆነው ከቤት የማያወጡ አሉ። ጥሩ ሲሰሩ ሲንቀሳቀሱ የነበሩ በህመም ምክንያት አልጋ ይዘው ታምባው ቤት ይቀረዋሉ። እነዚህ እነዚህ እየሄድን እየጠየቅን ነበረ ስንሰት የነበረውና ይሄ ነው ብሎ ለመናገር በጣም ከባድ ነው። በጣም የብዙ ሰው ርብርብ የሚፈልግና እገዛ የሚጠይቅ ነው። በየመንደሩ በየአካባቢ የምናየው በጣም ከባድ ነው። እኛ በምሽት ሁሉ አንዳንዶቹንም አግኝተን ስናናገር፣ በቃ ግራ ገብቷቸው እንደወጡ የሚያደርጉት ሲጨንቃቸው ወደ እጅ ለቁጭ እንዳሉ ሁሉ ያጫወቱናሉ ና ትንሽ ከበድ ይላል። የሰው ርብርብ ያስፈልጋል ነው ማስባ ሌላው ያጫወትከኝ ነገር እንደውም እሳቸው ጋር ግቡ፣ እዚችኛዋ ሴት ጋር ግቡ እያሉ እንደውም የሚያግዙን ሰዎች ነበሩ በየሰፈሩ ብለኝ ነበረ። እሱን ያገኘ ነው ወደዚህ ወደ ካዛንቺስ አካባቢ ነው እና ወደ አንድ ሰው ቤት ታማሚ ነው እሱን አድሬስ ለማድረግ የምንሄድበት ሰዓት አንድ ቤታችንን አይተን እሷን እንኳን አደረሰሽ ብ ልንሰታት ስንል ነው ከኔ ይልቅ ለማማ ስጡልኝ ብላል ይዛን ገባች። እድሜያቸው ገፋ ያለ ነው። ነገር ግን በህመም ምክንያት አይናቸው ሙሉ ለሙሉ አያይም። ሲታይ ግን አይናቸው እሚያይ ነው ይመስለውና ጎረቤት ነው ነገ የሰጣቸው ለእሳቸው ስንገባ፣ እሳቸውን መልሰው እኔ ጋ ብታመጡት ምንም አይጠቀሙ እና ለእነሱ ስጡልንና ከእነሱ ጋር ደግሞ አንድ ላይ በጋራ እንመገባለን ያሉና በጣም በጣም ነው የሚያሳዝነት አንድ የሚያስቀጥሉ ውስጥ ያሉት እሳቸው እንግዲህ የአካባቢ ሰው በጣም በቃ በዚህ አጋጣሚ ላመሰግ ወዳለው ልብሳቸውንም ያጠዋል ምግባቸውንም ሰዓት እየጠበቀ ይወስዳሉ። እና በጣም በጣም ደስ ይላል። እሳቸውንም እኛ በማንገታችን ደግሞ በጣም ደስተኞች ነው። ይህ ነው ስለ እሳቸው ሰይፈ። እንግዲህ በሰፈር ውስጥ እራሳቸውም ብዙ ያልሞላላቸውም ቢሆኑ የባሰ ሰው ደግሞ ሲኖር እንደዚህ አሁን እንደገለጽካቸው ሰዎች እየተደጋገፉ እየተረዳዱ መኖራቸውን ስታይ ምን ተሰማ? ለኔ በጣም ትንሽ ማለት በሚንሰትበት ሰዓት በጣም አስጨናቂ ነበረ ማለ የችግሩን መጠን እንደዚህ ወደ ውስጥ ገብተን ስናየው በጣም ከባድ ነው። አንዳንዱ ራሱ ከህሊና ማይጠፋ አለ ጥሩ ለብሰው በጥሩ ሁኔታ ላይ ሆነው መተው እጃቸውን ሲዘረጉ ስናይ በጣም ነው ልብ የሚነካ ያለውና፣ አንዳንዱ ደግሞ ያቺን ዘይትና ሽንኩርት ስንሰጠው በጣም ትልቅ በጣም ትልቅ ነገር እንደሰጠ ነው ኮንሲደር አድርጎ መጥቶ ጫማችንን ሲስም የችግሩ መጠን ምን ያህል እንደደረሰ ነው። በቃ ትንሽ ይፈታተናል። እንደዚሁ ውሎ ለመምጣት ተደስቶ ለመዋል ይከብዳል። ግን ያንን ነገር ደግሞ ለእነሱ ይህንን በማድረጋችን ደግሞ ለችግራቸው በመድረሳችን ደግሞ በጣም ደስተኛ ነበር። የእነሱ ችግር ውስጣችን ልባችን ይነካው፣ ለእነሱ ደግሞ ያንን በማድረጋችን በጣም ደስተኛ ነበር። የቻላችሁትን እያደረጋችሁ ነው እና ደስ ሊላችሁ ይገባል። በመጨረሻ ሰይፈ ይህንን በጎ ተግባር ወደፊትም የመቀጠል ሀሳብ ይኖራችሁ ይሆን? በዚህ ስብስባችሁ፣ በትዊተር ስብስባችሁ ዓለም አሁንም ሰብሰብ ብለን በዚህ ዙሪያ እያወራ ነው። ምንድ ነው አሁን ብዙ ጊዜ ዲያስፖራው ይለፋል፣ ይደክማል፣ ብርም ወደዚህ ይልካል። ግን ውጤታማ ነገሮችን ባለማየቱ አንዳንዱ በጣም ዲስከሬጅ ይሆናል። በዛ የተነሳ ይህንን ፕሮግራም በትክክል ሰርተን ስላማሳየ ናቸውም እነሱ በጣም ደስተኞች ናቸው። ገና ከዚህ በላይም ለመስራት አብዛኛው የመሰባሰብ ተጨማሪ ሰዎችን የሚውባት ለማድረግ እየተወያየን ያለ ነው እና ስራውም ከዚህ በላይ በተጠናከረ ሁኔታ ለመስራት ብዙ ሰዎችም እየመጡ ነው ያለው። ቀጣይነት ያለው ስራ ነው የሚያው ነው። አሁን በቀጣይ ለሙስሊም ወንድሞቻችንና እህቶቻችንም በዓሉን ምክንያት በማድረግ የምንሰራው አለ ተመሳሳይ ነገር እየቀጠልን ሰዎችንም ከችግር ውስጥ ለማውጣት በቋሚነት የሚንሰራ ስራ ይኖራል። አቶ ሰይፈዱኪ ስለዚህ በጎ ስራ እና ጊዜህንም ስለሰጠህን እጅጉን አርጌ አመሰግናለሁ። በድጋሚ መልካም ፋሲካ በዓል ይሁንልህ ለአንተም ለቤተሰብህም፣ አመሰግናለሁ። እናንተም ይህንን በጣም አመሰግናለሁ። እዚብስ እንደ መልካም ባለ እናንተ ጎረቤት ብቻውን ይህን ማልባ ያሳልፍ ያለውን ነገር ከጎረቤቱ እስቲ ከሌ ምን አለ ምንድ ነው እያደረገ ያለው ብሎ እንዲያካፍል ነው። በዚህ አጋጣሚ ነው ጠይቀውና፣ በጣም ብዙ ሰዎች በራቸውን ዘግተው ችግር ላይ በእርግጠኝነት አይተናል። ና ሰው ያለውን ነገር እንዲያካፍል ብዬ ነው ጥሪ ማቅረብ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሚያዝያ 16 2014 ዓ.ም የትንሣኤ በዓል ዝግጅታችንን ከአሜሪካ ድምፅ እየተከታተላችሁን ያላችሁት፣ ዛሬ እንግዲህ በመላው የክርስትና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረው የትንሣኤ በዓል ነው። እዚህ ጋር ቆም እንበልና አንድ የአውድ ዓመት ዘፈን ሰምተን እንመለስ። ከድምፅ ዋሽንግተን ዲሲ ዝግጅታችን ይቀጥላል። ዘንድሮ እንግዲህ ሁዳዴና ረመዳን አንድ ላይ ሰምረው ቆይተዋል። ዛሬ በመላው የክርስትና እምነት ተከታዮች ዘንድ በኢትዮጵያ አመት በዓሉ ተከብሮ የዋለ ሲሆን በውጭ ሀገር የሚኖሩ ኢትዮጵያውያንም እንደያሉበት ሀገር ሰዓት አቆጣጠር እያከበሩት ይገኛሉ። ታዲያ የዘንድሮ የሁለቱ እምነቶች አጽዋማት መገጣጠም በሁሉም ዘንድ መልካም ስሜትን ፈጥሯል። የእምነት ተከታዮቹ ስለ ሀገር ሰላም አብዝተው የለመኑበትም ጊዜ ነበር። ከዚህ በተጨማሪም በደሴ ከተማ የአፍጠር ስነ ስርዓት ላይም የክርስትና እምነት ተከታዮች ከእስልምና እምነት ተከታዮች ጋር በአንድነት ያሳለፉበትና የተጋገዙበት ጊዜም ነው። ዘጋቢያችን መስፍን አራጌ በሰሜን ወሎ ቆቦ በበዓሉ ዋዜማ ላይ የነበረውን የገበያውን ሁኔታ፣ የእቃዎቹን ዋጋ፣ ተስፋና ስጋት፣ እንዲሁም አጠቃላይ ስሜትና ድባብ ተከታትሎ ያደረሰን ዘገባ ቀጥሎ ይቀርባል። በደሴ ከተማ የሚኖሩትንና በመንግስት ስራ የሚተዳደሩትን እሸት ዋሊን በከተማዋ ሮቢት ገበያ ከተሰባሰቡት በሺዎች የሚቆጠሩ የበዓል እንስሳት ሸማቾች መሀል ነበር ያገኟቸው። የዘንድሮ በዓል ለሳቸው በሁለት ምክንያቶች ልዩ ነው። ወሎ የሁሉም ሃይማኖቶች ህብረት የሚታይበት ሀገር በመሆኑ እኔ የክርስትና ሃይማኖት ተከታይ ነኝ፣ እናቴ ደግሞ የእስልምና እምነት ተከታይ ስለሆነች ያው ለሁለቱ በዓል ነው። ወጪውንም አስቤ እየሰራ ያለሁትና ሮመዳንንም ፋሲካንም ታሳቢ አድርጌ ነው። ሮመዳንን በተመለከተ በእርግጥ ሌሎች ወንድምና እህቶችም ስላሉ በሁለቱም ሃይማኖት ያሉ እነሱም ጋር ተጋግዘን የእናታችንን ሮመዳን በተሻለ መንገድ እንዲያል ሰልፍ ለማድረግ የተቻለንን እያደረግን ያለ ነው። ከሮመዳን ውጭ ደግሞ የራሴ ያው ትዳርና ህይወት ስላለኝ የሁለት ልጆች ማባት ስለሆንኩኝ ልጆች ያው የሚያስፈልጋቸውን ማሟላት ስለሚገባኝ ፋሲካን ያው የእርድ ፕሮግራም እንዲኖረን ለማድረግ ያው በአቅም ወደ 150 ብር አውጥተን አንዲት ጥጃ ለአራት ገዝተናል። ከኑሮ ሁኔታ በገዝቶ ማረድ ከብዶናልና የኑሮ ውድነቱን የሚያባብሱ ተግባራትና ግለሰቦችም ከድርጊታቸው እንዲታቀቡ በዓሉን አስመልክተው መልክት አስተላልፈዋል። መቸም ኑሮውን በተነጻጻሪ ነው፣ ከዚህም የባሰር ላይ ያለነው እያየን ያለ ነው። የሚወራውና በተግባር ላይ ያለው ከባድ ነው። ያው ኑሮውን በወሬም የሚያጦዙት አሉ። በዚያም ላይ ደግሞ ገበያውም ላይ ያው ሁሉም ተናቦ ተግባብቶ ለመሄድ የሚያስችል አይነት አይመስልም። ያንን ያንን ማስተካከያ ለማድረግ መንግስትን ብቻውን ቢለፋ ጥቅም ያለው አይመስለኝም። ህብረተሰቡ እርስ በርሱ ተናቦ በአቅሙ ሁሉም የሚያገኝበትን መንገድ መንግስት በተቻለ አቅም ጥረት ቢያደርግ ጥሩ ነው። በተለይ ተጓዳኝ የሆኑትን የዘይት አቅርቦት፣ የስኳር አቅርቦቶች እንዲሁ ባስለመደው መንገድ እንኳን ቢያንስ ጠብ ቢያደርግ የተሻለ ነው እና ይህንን ካላደረገልን ደግሞ ያው ቅቤው ቢጠፋ ዘይቱም ጠፍቶ ያው የሚመጣው ስጋና ዶሮ በአግባቡም አርዶ ለመብላት የሚያስቸግረን ይመስለኛል። የቤት ቤቷ አልማዝ መኮንንም ለበዓል ትንሣኤው በሰላም ለመድረሳቸው ፈጣሪያቸውን ቢያመሰግኑም በዓሉ በኑሮ ውድነቱ ምክንያት ጥላ እንዳጠላበት አልደበቁም። መቼም ከምንም ይሻላል ብለን ከባለፈው አመት ባይነጻጸርም እንደ አቅማችን ዶሮም ገዝተናል ቅርጫም ሲባር ይወስደናል። ገበያውማ ውይ በጣም ውድ ነው። ቢያንስ ዶሮ ከፊቱ ሶስት መቶ ብር ለመቶ ብር የምንገዛውን አሁን አንድ ሺህ ብር አንድ መቶ ብር እየገዛን ያለው ቅርጫስ፣ እሱ ደግሞ በአምስት ሺህ ገብተናል። ለአራት ገበያ ዞር ዞር ሮቢትም አራዳ አለን። ያው ዶሮም፣ ሽንኩርትም፣ በግ ምን ጠይቀን ነበር። ያው የቀነሰ ወይም ባለበት ያገኘሽ እንዴ? ምንም የቀነሰ ነገር የለም። ባለበትም ያለ ነገር የለም። ሁሉ ነገር የጨመረ ነው። ሽንኩርት ለምሳሌ ሽንኩርት አሁን አርባ ብር ገብቷል። እኛ ኪሎ አርባ ብር ገዛ በፊት በአስራ አምስት ብርም አስራ ስድስት ብርም ገዛ ነበር። አሁን አርባ ብር ነው። ዶሮ አዘጋጅተሻል? አዎ ገዝቻለሁ። ስለዚህ ለዶሮ የሚያስፈልገው ዘይት፣ ሽንኩርት፣ ሌሎች ሌሎች ግባቶች አሉ ወይ ዘይትማ ጠንሳ ወደ ነው። አምስቱ በግል ስራ የሚተዳደሩትና ሮቢት ገበያ ያገኘኋቸው ብርሃኑ ነጋም የኑሮ ውድነቱ በዓሉን በቀድሞ ድምቀቱና ድባብ ለመቀበል እንዳስቸገራቸው ጠቅሰዋል። የዘንድሮ የፋሲካ ዝግጅት ከዋጋ ንረቱ ጋር ምንም አይነት ዝግጅት አላደረግንም። የኑሮ ውድነቱ ጠራ ስለነካ አልቻልንም ማዘጋጀት። በፊት 2500 ሶ ምን ገዛ በግ ዛሬ 6700 የተባል ዝግጅትም አላደረግንም ዶሮ በዛ ላይ ውድ ነው። እስከ አንድ ሺ ብርም ይጠራል። ከነ ችግሩ እንግዲህ በአቅማችን የቻልነውን ተበዳድረንም ቢሆን ገዝተናል። በግ በምን ያህል ብር? ስድስት ብር ገበያ ውስጥ ሲከራከሩ አይቸወት ነበር እና 8868 ይላሉ። ምንድን ነው 8 ማለት በገበሬው አጠራር 8868 ማለት 6800 እንደማለት ነው። ጥሬያቸው ከዚህ ቀደም እንዲህ አይነት በዓሎችን እንዴት ነበር የሚያከብሩትና የሚዘጋጁት? ከአሁን በፊት ሰሞኑት የበዓሉ ሁኔታ የበግ ግዢ ምናምን 44 45 የምንገዛው 4500 4400 አምስት ሺ መንገዛ የተሻለ ግዢ ነበር። ትልቅ በግ ነበር። አሁን ግን የ2500 የ35 ወደ 67 ሺህ ደርሷል። በተለይ ጦርነቱና መፈናቀሉ ያሳረፈው ጠባሳ ከአብዛኛው ሕሊና ውስጥ አለመጥፋቱን የሚናገሩት አቶ ብርሃኑ የኑሮ ውድነቱ ሲታከልበት፣ ቀድሞ ለተቸገሩ የምናደርገውን ድጋፍ ዘንድሮ እንዳናደርግ ከልክሎናል ብለዋል። በዓሉ ከዛሬ ስናሳልፋቸው ከነበረው ለየት የሚለው ከወረራ በኋላ የአካባቢ ማህበረሰብ በለው ተፈናቅሎ የመጣውን በለው እስካሁን ሞራሉ አልተመለሰ በጦርነቱ ምክንያት የደረሰበት ዘረፋ አለ፣ ውድመት አለ፣ ሁለተኛ በስነ ጎና ተጎርቷል። ማህበር ከዛ በኋላ የኑሮ ሁኔታም ጣራ ነክቷል። አሁን በአውሮፓ ባለው ጦርነት ምስላል የሸቀጥቃ እንኳን ውድ ነው። መንግስት እንግዲህ ድጎማ ቢያደርግ እስከዛሬ ከእያንዳንዱ ማህበረሰብ አሰባስበን አቅም የሌላቸውን በጋራ አድርገን እናከፋፍል ነበረ ግን አሁን የዞር ልመና የምንጠይቃቸው ኃይሎች ራሳቸው ነጋዴውም ራሱ ንብረቱ ምንም ስለወደመበት ፈቃደኛ የሆነ ማህበረሰብ የለም። አቶ ሸቶም ጭንቅ ሲሉ የጠሩት የጦርነት ወቅት በማለፉ ፈጣሪያቸውን አመስግነዋል። ሮመዳኑም የክርስትና ሃይማኖት የጾም ወቅቱ ሁለቱም በተያያዥነት ። መምጣት <result> <sharp> <-Than> መምጣቱ ደግሞ ለየት ያደርገዋል እኔ በእድሜ እንዲህ ተያይዞ የሄደበት ጊዜ አላስታውስም እና አሁን ግን ይሄ ሲሆን ደግሞ የግድ ሁሉም ለተጎዳው ና ለተቸገረው ያለችውን አካፍሎ ቢበላ መልካም ይመስለኛል ምክንያቱም በዛ በችግር ወቅት እርስ በርሳችን በመተዛዘናችንና በመደጋገፋችን ነው ለዚህ ቀን የበቃ ነው የሚመስለኝ ና አሁንም ይህንን ማስቀጠል ቢኖር ከንግድ ጋር ተያያዥነት ያለው የንግድ ሰራተኛውም ቢሆን የራሱን ወድሞ ሙላት ብቻ ሳይሆን የሌላውን ማህበረሰብ ስሜት ቢረዳ በተለይ ነጋዴ አቅም በፈቀደ መንጠን ሌላ ተጨማሪ ሄዶ ያላወጣበትን ዋጋ እንደገና በዚያው ላይ በዚያው ላይ እየጨማመረ የሚሰጠውን ዋጋ ቢያስተካክልና ኑሮውን ተመጣጣኝ ባይሆን እንኳን አጋዥ ሆኖ ረጅ ሆኖ አብሮ ህዝቡ ጋር የሚኖርበት መንገድ ምክንያቱም ከዚህ በፊት በዛ በችግር ወቅት ትቶት ነው የሄደው። ሀብቱንም ንብረቱ ነው ንብረት ሀብት መቼም ከወንድም ከአባትህ ከእህትህ፣ ከእናትህ ጋር ቤተሰብ ጋር አብረ ካልበላው ንብረት ሆኖ ነው የሚቀረው እንጂ ይዘው አትሄድም። ከደሴ 200 ኪሎሜ ኪሎሜትር ገደማ ወደምትገኘው የሰሜን ወሎ ቆቦ ከተማ እናቅና። እዚያ የአንደኛ ደረጃ ትምህርት ቤት መምህሩ አማረ ተገኛሉ። ከዋጃ ከተማ በጦርነቱ ምክንያት 2010 ዓ ም ላይ ወደ ቆቦ መጥተው ኑሯቸውን እዚያው ያደረጉት መምህር ከአምስት ቤተሰቦቻቸው ጋር ነው የሚኖሩት። በመምህርነት የሚያገኙት ገቢ አነስተኛነትና የኑሮ ውድነቱ በዓሉን በፈለጉት መልኩ እንዳያከብሩ ቢያስገድዳቸውም የበዓሉን ድባብ ሲገልጹ የፋሲካ በዓሉን ድባብ ነው ያለው። አካባቢው ደግሞ ከዚህ በፊት ያው በወረራ ነው የነበረው። ፋሲካ የመጀመሪያው በዓል መሆን ነው ትልቁ በዓል። ያው የሰላም ሁኔታ እዚህ ቆቦ ከተማ ላይ ደህና ነው። በእርግጥ ራያ ቆቦ ገጠሩ አካባቢ የጦር ቀጠና በመሆኑ እዛ አካባቢ ሰላም የለም። እዚህ ከተማ ላይ ያለው ሰላም አሁን የተረጋጋ ነው። ያው ለበዓል አሁን እንግዲህ ያለውን ነገር ነው። ኑሮ ውድነት ምንም ስላለ ዶሮ ምንም አድርገን ነው እያሳለፍ ነው ያለ ነው። ዶሮ በምን ያህል ገዙ? ሀያአምስት መቶ ከዶሮ ውጭ በግ ምናምን የገዙት አለ? የለም። ገበያው ላይ ያለው ሁኔታ ግን ያው የጨመረ ነው። ሰባት ሺ ስምንት ሺ አለፍ ይል ከዛ በላይ ነው ያለው። ያው ያለውን እንግዲህ ስጋም ቢሆን ተቀርጥ ምናምን ማሳለፍ ነው። የኑሮ ውድነት በጣም I love the ከዛ እንግዲህ እዚጋ ሆነ ባለ ደሞዎች ደግሞ ቤተሰብ ተጨምሮብን መቀጠል ስለማትችል ነው እንጂ ቤት ቢሆን መፈናቀሉ ባይኖር ሌላ ብዙ ነገር ባይኖር እዛ እንደ ሁል ጊዜ ለምሳለፈው ፍየልም በምንም ገሰፍ ማሳለፍ እንችል ነበር። የባሉን ዋዜማ በሙሉ ነጻነት ሳይሆን በደህንነት ስጋት እያስተናገዱ መሆናቸውን የሚናገሩት ሌላዋ የቆቦ ከተማ ኗሪ ደግሞ መሰረት ካሳይ ይባላሉ። አንድ ልጃቸውን ጨምሮ በስራቸው የሚያስተዳድሯቸው አራት ቤተሰብ አሏቸው። ጦርነቱ ላፍታም ቢሆን ቆሞ ስለ በዓል ማሰቤ በራሱ ፈጣሪን እንዳ እንዳመሰግነው ያስገድደኛል። የሚሉት መሰረት ካሳይ ዘላቂ ሰላም እንዲሰፍን መመኘታቸው አልቀረም። የዘንድሮ ፋሲካ በዓል ከሌላው ለየት የሚያደርገው ያው ያለነበረ ሁኔታ ያው አስኪ ላይ ነው የሚመልስ ነው። ስለዚህ ይህንን ታሳቢ በማድረግ አሁን የረብሹን ይሆን አሁን እንደዚህ የሆነ ጥቃት ያደርሱ ይሆን የሚል ስጋት አለብን። ከዛ ተጨማሪ ደግሞ ከተለያየ ቦታ የመጡ ስደተኞች አሉ። እዚህ ጋር በጣም የኑሮ ውድነት አለ፣ መጨራነቅ አለ። ይህ ይሄ ለየት ስለሚያደርገው በጣም ያስጠላል። አሁን የቅርጫ ስጋ ገርቻለሁ በሺ አምስት መቶ ብር። ከዚህ በፊት ግን በግ እገዛ ነበር ስገን ገዛ ነበር ዶሮ ገዛ ነበር ቂቢ ያነጥር ነበር ገንፎ የራያ እንደዚህ ነበረ አዘጋጅተ ረስ ምትውለው አሁን ግን የሁሉ ነገር ስትገባበት አብዛት ያስጠላል። ባደርገውም የሆነ ረብሻ ሊኖር ይችላል የምትለው ስጋት አላርለ እንደዛ ሁሉ ስጨመር ስላለ እኛ አሁን በዚህ ድባብ ውስጥ ነ ለበዓል ወደፊት እንዲህ አረጋለሁ ብለን ዘጋጀውን ነገር አተዘጋጀ ነው። እኛ ከዚህ በፊት ከራያ ውስጥ ስናከብር ምንም አብረን በንተን ዳተን ይ ነገር እርካሽ ነው ሁሉ ነገር ደስ ይል ነው። አምላክን ማመሰግነው። አሁን ቢያንስ ለአንድ ቀን የሁለት ቀን ደስታም ከአመታቶች በላይ ነው እና ለወደፊቱም ስጋት ሳይኖርብህ ለመኖር እኛም ልጆቻችንን ትምህርት ቤት ገብተው በደንብ ትምህርታቸው እንዲማሩ ና ጥሩ ህይወት እንድንኖር አቶ አማረም ይሄ ሁሉ ያልፋል ይላሉ። ኢትዮጵያ ሀገራችን ሰላም ሁና አሁን ካለንበት ጭቅጭቅ ሁሉም ይሄ መጋደል ና መሞት ቀርቶ የሰላም ሀገር ሆና ልክ እንደ ሁልጊዜው ማለት ነው ኢትዮጵያ ልክ እንደ ማንኛውም ጊዜ ከአጽናፍ እስከ አጽናፍ እንደሚቀጥለውና ፋሲካ በዓል በጋራ ብናሳልፈው ደስ ይለኛል። ሁሉም የትግራይ ወገኖቻችንም ነፃ ወጥተው እኛም ነፃ ወጥተን ከዚህ ከፀብ ና ከግጭት ቁማ ሰላም የሆነች ኢትዮጵያን ማየት ነው እንግዲህ ነው የራ ያቆቦ ወረዳ የገጠሩ አካባቢ አብዛኛው ሕዝብ ተፈናቅሎ እዚህ ስለሆነ ያለው በጣም አስቸጋሪ ሁኔታ ነው የሚሆነው። ክርስቲያን በተስፋ ስለሚኖር እኛም በተስፋ ነው እየኖርን ያለ ነው። ክርስቶስ ራሱን ሰውቶ ብዙ ነገር ለእኛ ዋጋ ከፍሎ ወደ ድህነት ያመጣብን ስለሆነ እሱን በማስታወስ ነው የምናከብረው። እኛም እንግዲህ ለወደፊት ያለን ተስፋ ልክ እንደ ክርስቶስ ብዙ ዋጋም ይከፍላሉ ለህዝብ ነጻነት፣ ለደህንነት ልዩ ሀይሉም አለ፣ መከላከያም አለ፣ ሁሉም አለ። ነገ ይህ ሁሉ ፈተና አልፎ ወደ ሀገራችን ገብተን በሰላም ኢትዮጵያም ሰላም ሆና የትግራይ ወገኖቻችንም ነጻ ወጥተው እኛም ነጻ ወጥተን ከዚህ ከጸብና ከግጭት ቁማ፣ ሰላም የሆነች ኢትዮጵያን ማየት ነው እንግዲህ የምኞት። የደቡብ ወሎ ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀ ምዕምራን ብርሃነ ህይወት እውነቱ ህዝበ ምዕመኑ ለበዓሉ ሲዘጋጅም ሆነ ሲያስብ ሊያስተውለው የሚገባውን ነገር ዘርዝረዋል። በዚህ በኑሮ ውድነትም በጦርነትም ውስጥ ያለፉ በርካታ ህዝቦች አሏት። አሁን ላይ ኢትዮጵያ የትንሣኤውን በዓል ሲያከብሩ ከዛ ጨለማ ያወጣንን አምላክ ከዛ ጦርነት ከዛ ጭንቅ ያወጣንን አምላክ እያመሰገን በዓሉን እንድናከርብር ጠይቃለሁ። የዓለም ጎደሎ አይደለች። በሀዘን ውስጥ ያሉ አሉ፣ ወገኖቻቸው የሞቱባቸው። ጦርነት ክፉ ነው። የሰው ህይወትን ያሳጣል። እንደገና ሀብት ንብረቱን ያጣል። ይህንን ማገዝ ነው ትልቁ ፋሲካ፣ ይሄ ነው በቃ። ይሄ ሲሆን ነው እግዚአብሔር ዘንድ ፋሲካ ነው ተብሎ የሚመዘገብልን ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ሰኞ የቤተ መቅደስ ማንጻት ተግባር የተፈጸመበት፣ ማክሰኞ ኢየሱስ ክርስቶስ በአስተምህሮቱና በግብሩ ዙሪያ አይሁዶች ላቀረቡለት ጥያቄ ምላሽ የሰጠበት ሰበው፣ የአይሁድ ሊቃነ ካህናት ኢየሱስ ክርስቶስን ለመያዝ የመከሩበት፣ ሐሙስ ክርስቶስ የደቀ መዛሙርቱ እግር በማጠብ ትህትናን በተግባር ያሳየበት፣ አርብ በአይሁዶች ተላልፎ የተሰቀለበትና የሞተበት ዕለት ሆኖ ሰሙነ ሕማማት ተዘክሯል። እሁድ ሌሊት በእምነቱ ተከታዮች ዘንድ ንጉሱ ሞትን ድል ነስቶ ከመቃብር የሚነሳበትን ዕለት ይዘክራሉ። ፋሲካን መልካም በዓል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሚያዝያ 16 2014 ዓ.ም የፋሲካ በዓል መሰናዶን ነው። በመቀጠል የምናልፈው ደግሞ ወደ ትግራይ ክልል ነው። ትግራይ ክልል ከአንድ ዓመት በላይ በጦርነት የቆየ አካባቢ ነው። የዘንድሮው የፋሲካ አከባበር ምን አይነት ድባብ እንዳለው በተለይ በጦርነቱ ምክንያት ተፈናቅለው በመጠለያዎች ውስጥ ያሉ ሰዎች ደግሞ በዓሉን በምን መልኩ እንደሚያሳልፉ አነጋግረናቸዋል። ከመቀሌ ዘገባውን ያደረሰን ሙልጌታ አጽብሃ ነው። ባለፈው ዓመት ጦርነቱ ሲጀመር ከትግራይ ክልል ምዕራባዊ ዞን ማይካድራ ከተማ ተፈናቅለው ወደ መቀለ ከተማ እንደመጡ የተናገሩት ወይዘሮ ስንዱ አየነ ይባላሉ። የትንሣኤ በዓል ከዚህ ቀደም እንዴት ያከብሩ እንደነበር ያስረዳሉ። በጣም በጣም በጣም በደስታ የምናልፍ የነበረ እያረድነ በግ ያለው ይበላል ክልለው እያካፈልነ በጥሩ ነው የምናልፈው የነበርነ ገና ወርስ ቀረው፣ ለልጆቻችን ለራሳችን በጣም ልብሳችን ጫማችን ሲቀርብ አውዳሞት ሲቀርብ ደግሞ በግ እያረድና ምን ምንም እንበልህ በጣም በጣም ደስተኛ ሁነ ከበር ነበረ። ባለፈው ዓመት የመቀለ ከተማ ነዋሪዎች ለተፈናቃይ ማዕከላት ባደረጉት ድጋፍ በዓሉ እንዳከበሩ የሚናገሩት ወይዘሮ ስንዱም ዘንድሮ በከባድ ሁኔታ ውስጥ እንገኛለን ነው ያሉት። አምና በጣም ጥሩ ነይ ነበር። በራ ተገዝቶ ፍየል ተገዝቶ በጣም ዘይት ያለው ዘይት በሰብ ምን ምን ልመልህልህ፣ ሽንጉርቲ በጣም ነይ ነበረ። መቀለን እንደዚህ ጥሩ ነይ ነበር ያሳለፍ ነው። አምና በጣም ልክ የለውም የመቀለ ህዝብ ያምናው አሁን በጣም ነ ክፍተና ያለን። አሁንማ ተው እንኳን አውደ አመት ሊመስልና ምን ልበልህ በጣም ተጨንቀና ያለነ አውደ አመት አለም አለ ማለም አናውቅም። አሁን በጣም ጭንቅና ያለን። አሁንማ ምን ልበልህ የለም በመስከረም የተቀበል ነው መንግስት የሰጠን። በቀደም ባሸራ ምናምን ውለው 10 15 ኪሎ ነው የተሰጠነ ሁለት ወር አድርጓ ለአንድ ሰው 15 ኪሎ ነው የተቀበል ነው እስካሁን። ምን ልበልህ አንድ ጊዜ እንበላለን፣ አንድ ጊዜ ጠሟችን እንውላለን። ምን ልበልህ አሁንማ በጣም ጨልሞ ነው ያለ። ስለቀጣይ ተስፋቸውም እንዲህ ይገልጻሉ። ለቀጣይማ ምን ልበልህ ይሄ ሁሉ ክፉ አልፎ ለጥሩ እንደርሳለን ብለን ነው የምንመኘው። ለወደበታችን ለወደታችን ይሄ ሁሉ ጥበባ አልፎ ዝጋሪ ቅሪ ይበልና ወደ ታችንማ እንደማ ውሃ ነው ምጠማነ ምንበል። ወይዘሮ አጸደ ወረደ የተባሉ ከጸገዴ ወረዳ ተፈናቅለው እንደመጡ የተናገሩት በበኩላቸው ታይሞይ ንሕና ታናኽሮ ኣለና ክንብል ከለና ሓዚ ታ ሂወት ናብ ኣቃዶ ኣብ ግልፂ ማለት እዩ ምርዚኣ ትበሃል ሓገዝ ናብዚ ዝመፀ እውን የለን ከም ምንታይ እየ ክሕገዝ። ኣሁን እኛ በዓል እያከበርነው ያለነው ማለት ሚቻለው በሂወት መኖራችን ነው እንጂ ይህ ነው የሚባል እርዳታ ወደ እኛ የመጣ የለም። ከሁለት ወር በፊት ለአንድ ሰው አስራ አምስት ኪሎ ግራም ስንዴ ተሰጥቶ ነበር። በስምንት ወራት ውስጥ አስራ አምስት ኪሎ ግራም ያላገኘም ሰው አለ። አስራ አምስት ኪሎ ግራም ማንን ነው የምታጠግበው? እያየሃት ነው፣ ቤታችን ውሃ ውሃ ነው የምትሸተው ዓመት በዓል አይመስልም፣ ነው ያሉት። በመቀለ ከተማ ለበዓል በጎች ፍየሎችና ከብቶች በሚሸጥበት አካባቢ ያገኘሁት ሙልጌታ ገብረ ማርያም እየተባለ እንደገለጸው ዘንድሮ ለእርድ ተብለው ወደ ገበያ የቀረቡት በአቅርቦት አንጻር ጥቂት ነው፣ እንዲሁም ዋጋው ውድ ነው ብሏል። የበዓል ሁኔታ ያው ሁሉም ነገር ኑሮ ተወደዋል። በጣም ውድ ውድ የሆኑ በሬ ነው ያሉት። ለዛ ደግሞ ቅርጫው ለአንድ ለሀያ ሰው ለአስር ሰው ነው እየተሸጠ ያለው። በጎችስ ምን ይመስላሉ ዋጋቸው? እነሱም ከአንድ ሺ ሶስት መቶ እስከ ስድስት ሺ አምስት መቶ ነው ያሉት። እንደዛ እና በጣም ተወደዋል። አንዳንዱም ብር ስለማይበቃቸው እየተመለሱ ነው። ስለዚህ ሁሉም ነገር ተወደዋል። አንድ ግቢ ሆኖ አንድ በግ ገዝቶ የቅርጫ እያደረጉት ነው በኪሎ ከመግዛት ተብሎ ለበዓሉ እንደዛ እየተደረገ ነው። ቀጣይ አመት ያው በሕይወት ካለን ያው የሚያምር ይመስለኛል። እስካሁን ተዘግተን ነው ያለው። የተሻለ ቢሆን እመርጣለሁ። በዶሮ ንግድ የተሰማራ አቶ ኃይለማርያም ሹምዬ የተባለ በበኩሉም ዶሮ ከ650 እስከ 700 ትልቅ የሆነ መካከለኛ ደግሞ 500 አለ፣ እስከ 450 መካከለኛ አለ። ትንሽ አራት አራት መቶ ብዙ አይገዛም። በቃ ባንክ ስለሌለ ባንክ የለም። ምክንያቱ ባንክም የለም፣ ብር የለም። በቃ ምንም የገዛ አይደለም። አቅሮት ምንም የለም። ባል ይቻላል፣ ምክንያቱም ትራንስፖርት የለም። በቃ ዶሮ የሚመጣ ሰው ደግሞ ነጋዴ የተባለ ሄደ መምጠት አይቻለም፣ ምክንያቱ ትራንስፖርት የለም። ምክንያቱ ደግሞ ውድ ያደረገው ደግሞ እሱ ነው። አቶ አስመላሽ ከበደ የተባለ የከተማዋ ነዋሪ በበኩሉም የራሱ የሚከራይ መኪና እንዳለው ገልጾ ሆኖም ግን ካሁን በፊት በስራው ያገኘው ገቢ ባንክ በመዘጋቱ ሊጠቀምበት እንዳልቻለና ለበዓል ማክበር ይሆን ለአጠቃላይ ሕይወቱ መቸገሩ ነው የተናገረው። ፋሲካ ድሮና አሁን አንድ አይደለም። ኤኒዌይ በፊት ስናከብረው ሁሉ አስቤዛ ሞልተ በግ ትገዛለ፣ ድሮ ትገዛለ፣ ቤተሰብ ትሰበስባለ፣ በአንድ ላይ አብረህ ታሳልፋለ። አሁን ግን አመት በዓል አይደለም ለእኔ ምክንያቱም ባንክ ላይ ብር እያለኝ ብር እንደሌለኝ ነው ያለው። አሁን ከሰውም መጠየቅ አትችልም። ሰው ሁሉም ብር የለውም፣ ባንክም ዝግ ነው፣ መንገዶችም ተዘግተዋል። ምንም ነገር ማድረግ አንችልም። ኦልሬዲ አመት በዓል አይመስልም። ግን ከእግዚአብሔር ጋር ጾመኛ ምንም ስላለ እሁድ እንደ እሁድ ነው የምናከብረው እንጂ እንደ ፋሲካ ሳይሆን እንደ እሁድ ብዬ ነው ማስበው። ለቀጣይ እንግዲህ ከእግዚአብሔር ጋር ያው ጥሩ ነገር የሚፈጠር ይመስለኛል። ሰላም ከሆነ ኦልሬዲ የነበረው ህይወት እንዲመለስ ነው የምመኘው ሰው ሰላም ሆኖ አብሮ እንዲበላ እንዲጠጣ አመት በዓል በስነ ስርዓት እንዲያከብር እመኛለሁ። የኢየሱስ ክርስቶስ የትንሣኤ በዓል አካባበር አስመልክቶም አስተያየት የሰጡን የመቕለ ከተማ ዳግማዊት አክሱም ቅድስት ማርያም ዓዲ ሓውሲ ሰባኪ ወንጌል መምህር ጽጌ በርሃም ትንሣኤ ማለት ያው ተንሥአ ተነሳ ከሚል ግስ የተገኘ ሁኖ የዓለም መድኃኒት ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ እኛን ከዘለዓለማዊ የዲያብሎስ እስራት ነጻ አውጥቶ አድኖ ለዓለም ሁሉ በመስቀል ላይ ተሰቅሎ በሶስተኛው ቀን በእሁድ ዕለት ትንሣኤ የምንለው ያው እሱ ከሞት የተነሳበት መቃብር ክፈቱልኝ ድንጋይ አንስልኝ ሳይል በህትም ድንግልና ተጸንሶ በህትም ድንግልና እንደተወለደ ሁሉ እነሆ መቃብር በተዘጋበት በዝግ መቃብር ሞትን አሸንፎ ኃያል አምላክ መሆኑን ለማስመስከር ከመቃብር የተነሳበት ቀን ስለሆነ ያው ትንሣኤ እንለዋለን ማለት ነው። ትርጓሚው ምንድን ነው? ሞት እንደተሸነፈ ሞት እንደተሸነፈና ከዛ በክርስቶስ አምነው የሚሞቱ ሁሉ ሙተው እንደማይቀሩ እኛ እንደምንነሳ ሙተን እንደማንቀር መቃብር ተከፍቶ ከሞትንበት መቃብር ህይወት ዘርተን በጌታ ቃል እንደምንነሳና መጨረሻ ወደ ሰማይ ሂደን ከእግዚአብሔር ጋር እንደምንኖር በግልጽ የሚያስረዳ ትምህርት ነው ማለት ነው። ጦርነቱ ከተጀመረ ወዲህ በየቀኑ በጸሎት ነው የምንገኘው ብለዋል። መምህር ጽጌም ህዝቡ ከሁሉም በላይ በተለይ በቤተክርስቲያናችን አጀንዳ በህዝበ ክርስቲያናችን አእምሮ በዚህ ሰዓት ሌላ አጀንዳ የለውም። ቀንና ሌሊት እግዚአብሔር አምላኩን እየለመነ ነው ያለው። ምክንያቱም ይህ ከበባ ድሮ ዲያብሎስ እኛ ወደ ኛ ማለት ለአዳምና ሃይዋን ባመጣው ስህተት መሰረት ለ5500 ዘመን ከቦን ነበረ፣ ገዝቶን ነበረ አሁንም በሰዎች ላይ አድሮ ትግራይን በከበባ ላይ እንድትሆን አድርገዋልና ይሄ መንፈስ የሰይጣን መንፈስ ነው በሰዎች ላይ አድሮ የሰራው ስራ ስለሆነ የቤተክርስቲያናችን አባላት ምእመናን በሙሉ ከሊቃነ ጳጳሳቱ ጀምሮ በየደብሩ ያሉ አገልጋዮችም ጭምር በጸሎት ላይ ነው ያሉት። ጾም ስለሆነ ሰሙነ ህማማ ስለሆነ ብቻ ሳይሆን ይህም ጊዜ ካለቀ በኋላ ከሰኞ ጀምሮ ጠዋትና ማታ ምህላ አለ። የዚህ ምህላ ዋና ዓላማ ዋና ታርጌት ምንድን ነው? የትግራይ ህዝብ በሰላም እንዲኖር፣ ከበባው እንዲፈታ፣ እርቅ እንዲወርድ በየምሽጉ ያለው በየበረሃው፣ በየጫካው የሰፈረ እንኳን የትግራይ ሰራዊት የትኛውም ይሆን የኢትዮጵያን ወጣት ሁሉ ወደ ነበረበት ተመልሶ ወደ ልማት እንዲመለስ ሰው በሰላም ገብቶ በሰላም እንዲወጣና ወይድማ በሰላም ወጥቶ በሰላም እንዲገባ ሀገሩን እንዲያለማ ወደ ነበረበት እንድንመለስ ነው የዚህ ጸሎት ዓላማ። ወይም ለቀጣይ ተስፋ ምኞታቸውም እንዲህ ይገልጻሉ። መምህር ጽጌም ቀጣይ ዓመት እንደ እግዚአብሔር ቅዱስ ፈቃድ ያው አልመካም አልጠራጠርምም። በእውነት እግዚአብሔር ይረዳናል በቅርቡ ይረዳናል ብዬ ተስፋ አደርጋለሁ። ያው ለሚቀጥለው ዓመት አምና እንደዚህ ነበር፣ አሁንማ ሁሉም ነገር ተወግዶልን ወደ ነበርንበት ተመልሰን ተመስገን እግዚአብሔር ብለን በቤተክርስቲያንም በየትም በዓል ቢሆን አምና ምን ላይ ሆነና አክብረን ነበረ ብለን ያለፈው የዘንድሮ ሰቆቃ የምናስታውስበት ጊዜ ነው የሚሆነው እንጂ ይሄ ነገር አይኖርም። የሚቀጥለው ዓመት እና የሚቀጥለው ዓመት በናፍቆት ነው የምጠብቀው። መልካም በዓል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሚያዝያ 16 2014 ዓ የትንሣኤ በዓል ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ያመለጧችሁን መሰናዶዎች አምሃሪክ ዶት ቪኒስ ዶት ኮም ድረገጽ ላይ መከታተል ትችላላችሁ። እንዲሁም አስተያየትና ጥያቄዎቻችሁን በቪኤ አምሃሪክ የፌስቡክ ገጽ ላይ ልታደርሱን ትችላላችሁ። ዛሬ እንግዲህ በመላው የክርስትና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረውን የትንሣኤ በዓልን ምክንያት በማድረግ መሰናዶዎቻችንን ይዘናል። በመቀጠል የምናልፈው ደግሞ በቱሪዝም ዘርፍ ውስጥ ይተዳደር ወደ ነበረው ወጣት ዮሐንስ አይቸው ነው። ዮሐንስ አይቸው በኮቪድ-19 ምክንያት ገበያ እየቀነሰ ሲመጣና የቱሪዝሙ ዘርፍ ሲቀዛቀዝ አንድ ዓመት ሙሉ ስራ አጥ ሆኖ እንደተቸገረ ይናገራል። ይሁንና ኮቪድ ደግሞ የጽሙና ጊዜ እንደሰጠውና ና ከዚህ ቀደም ሲያስበው የነበረውና ቢሞክር የሚለው የንግድ ሀሳብን እንዲሞክር እንደረዳውም ይገልጻል። ከዚህ በመነሳት ሴሎ ክራፍት ጠላ በአሁኑ ሰዓት ለብዙዎች ጠላ መጥመቅ ለሚችሉ እናቶች የስራ እድል መፍጠር የቻለ ሲሆን ባህላዊውን የእናቶቻችንን የቤት ውስጥ ቢራ ወይም ጠላ ከጓዳ አውጥቶ በክብር እንዲቀርብ ማድረግ አስችሏል። ከዮሐንስ አይቸውና ና በሴሎ ክራፍት ጠላ ውስጥ የጠላ ጠማቂዎች ኃላፊ ከሆኑት ከወይዘሮ ፋሲካ አሰሙ ጋር ከዚህ ቀደም ቆይታ አድርጌ ነበረ። ቆይታችን አቶ ዮሐንስ ስለ ሴሎ ክራፍት ጠላ አጀማመር ከሚያብራሩበት ይቀጥላል። በአዲስ አበባ ውስጥ ነበር የሚሰራው እና እንደ አጋጣሚም ኮሮና በሽታ ሲመጣ ብዙ ነገሮች በቱሪዝም ላይ ያለው ቱሪስቶችን ወደዚህ እንዳይመጡ መንገድ ሲዘጋ ምናምን ሁሉ ነገር እየተቋረጠ እየተቋረጠ ሲመጣ ለአንድ ዓመት ያክል እች የነበረ ግን ከዚህ የተላ ሀሳብ ደግሞ ከድሮ ጀምሮ በጣም ውስጥ የነበረ ስለሆነ ያው እንደዚህ አይነት ሰዓት ላይ አንዳንዴ የተደበቀውን ነገርም ቢሆን ገፍቶ ይወጣልና፣ አንዳንዴ ኮሮናን ባለውለታ ማንሆን አለ እንደሚታወቀው እና ከንት ጀምሮ የነበረና ማንኛውም መግረት ስለሚያውቀ ሁሉም የሚጠቀመው በአንዳንድ አካባቢዎች ቢሆን በየቀኑ በየመኖሪያ ቤት ውስጥ የማይጠፋ ነው። ግን ያንን ነገር እኔ አዲስ አደለሆን ወደ ንግድ አለምሳ መጣው ግን ከነበረው አሰራር ለወጥ እና ደግሞ ነጠና ያለውንም ቫሊዩ ጨምሬለት የተፈጥሮ ነው ኬሚካል እና የማይጨመርበት በእጅ የሚሰራ በንጹህ እህሎች ተመርጦ በሚሰሩ እህሎች የሚሰሩ ወደ ገበያ መግባት እንዳለበት እና ተቀባይነት እንዲያገኝ ለማድረግ ዋናው አላማ። በተወሰነ መልኩ ተቀባይነት እያገኘ ነው። አሁን ፈላጊ እየጨመረ ነው። ቆንጆ እየሆነ ነው። ጠላውን ይዛችሁ ይህንን ነገር በሆቴል ቤት ደረጃ እናቀርብ ስትሉ መጀመሪያ የነበረው አስተያየት ምን ይመስላል? ከባለ ሆቴሎቹም ሊሆኑ ይችላል ከተገልጋይም አንጻር አያይዘውኝ ገብ ከጀመርን ነው አሁን አንድ አመት ሆኗል። ግን ወደዚህ ወደ ሆቴል ውስጥ ማስገባው የተለያዩ አስተያየቶች ሰጡ ነበረ። ቅርብ ጓደኞችም ከቅርብ ቤተሰብም እንዴት ጠላ ተሰርቶ ይገኛል ገንዘብና ጊዜና ሰዓት ነግደ ነው። የተለያዩ አስተያየቶች ነበሩ። ግን እኔ በውስጡ ያመነው ነገር ስለነበረ ክፍተቱን ደግሞ ታይቶኛ። ምክንያቱም እናት የጠላት ስለምወድና ጠላ ለማግኘት ስትፈልግ ወይ በዓላቶች መጠበቅ አለበት ወይም ደግሞ አንዳንድ ቦታ ሲኬድ ደግሞ ትንሽ ጥራቱም ደህናውም ማለት ያሉ ቤቶች ሲሆኑና ለመጠቀም ምትሉ ያስቸግር ነበረ። ግን ይህን ነገር የመጣውም ደግሞ አንደኛ ሁላችንም ያለንን ለባህላችን ለራሳችን ያለን አመሳሰብ ትንሽ ከሱ ማድረግ እንዳለብን ስናወራ፣ ምን አይነት ቦታ ላይ ይዤ መውጣት አለብኝ? ጠላውን ምን ያህል ከሱ ማድረግ አለብኝ? ሰው ውስጥ በዚያ ደረጃ ሲመጣ አካባቢ ነው የሚለው። እሱን አሰብኩኝና አንድ ወደ ቦሌ አካባቢ አንድ በመከናየት ጀመሩ የመጀመሪያ ሰሞን የመገረምን ማለ አንዳንዱ ደግሞ እንዴት አስተኩሮ፣ ለምሳሌ ብዙ ሰዎች ወደ ቢዝነስ ሲገቡ የታየ ነገር የተሞከረ ነገር ላይ ይደፍራሉ። እና አንተ ምን ምን መነሻ አለ? ምን አይቶ የጀመርከው አዲስ አራፍ አላላሰራህም ወይ ምናምን የሚሉ ሰዎች ነበሩ። ትንሽ ግርምታ ፈጥሮ ሰው ሲበዛ ይሄ ጊዜ ነው የወረት ነው ያቆማል ብለ ነበረ። ይህም እንደተባለው ሳይሆን አሁንም ድረስ ተቀባይነት አግኝቶ ሰዎች እየወደደው ህዝቦችን አስተያየት እየሰጡ እስካሁን ድረስ አንድ ዓመት አልፏል። እንግዲህ አንድ ዓመት አካባቢ ነው እንግዲህ በጣም ደግሞ ለየት ባለመልኩ በማህበራዊ ሚዲያ ላይም የጠላ ቂጣውን የሚጋገሩትን ሴቶች እና እናቶች እያስተዋወቃችሁ በስራ ላይ የሚሳተፉትን ገበሬዎችም እያሳያችሁ ነው የምታስተዋወቁትና፣ እስኪ እስቲ ጥቂት ስለ እነዚህ እናቶች ንገሩኝ። መጀመሪያ በአንድ ሰው ነበር የተጀመረ ሰው አንድ ጠላጠ አንድ። ከዛ በኋላ መጀመሪያ እኛ ፍላጎታችንን የነበረው በዛ ያሉ ሴቶች በተለይ በቤት ውስጥ የሚሆኑ ወይ ስንግል እናቶች ለብቻቸው ልጆች የሚያሳድጉ እናቶች ይህ ድ ከፈትላቸው አንደኛ ሙያው በእጃቸው ነው። በቀላሉ ሊያግዙን ይችላሉ። በቀላሉ አብረው ሊሰሩ ይችላሉ። በዛ ደግሞ እጃቸው ላይ ባለው ሙያ እኛንም ጠቅመው እነሱንም ተጠቅመው እንደገና ደግሞ ጠላንም ወደ ከፍ ወዳለ ደረጃ ለማሳደግ በፊት ከነበረው አመለካከት ወጥቶ ከፍ ወዳለ ፌስቡኮቹን እንደዚያ በዛው መጠን የተጠቀምኩት በጣም ብዙ ሴቶች አሉ። አሁን በጣም የሚጋግሩ ብቅል የሚያበቅሉ፣ የጣሻሮ የሚቆሉ እነዚህ እንጨት ናምን ውሃ የሚያመጡ ብዙ አይነት ሰዎች አሉ። ስልሱን መጠቅላያላችን ይሄ ነገር ከተጠቀምንበት እኛም ልንለወጥ እንችላለን የሚል አስተሳሰብ እንዲይዙ ነው። ሁል ጊዜ በእጃቸው ያለ ወርቅ አለ፣ ግን ያንን ነገር ወጥቶ ገንዘብ ሊሆን አልመሰላቸውም። እንደገና ደግሞ እስከዛሬም ደግሞ እንደሚታወቀው ለጠላ የሚሰጠው ግምት እንስራ መቤብ እንኳን ከእጅ ወደ አፍ ነው እንጂ ወደ ተሻለ ህይወት አያስላቸው። እነሱም ተጠቃሚነታቸው ይጨምራል ማለት ነው። የጠላዎቻችሁ ስሞች እንደምትጠቀሙት ግብአቶች የተለያዩ ናቸው። ድናቸው ጥቂት ይበሉኝ ያየሁት ነገር ስላለ ነው። አሁን ዘጠኝ አይነት የጠላ አይነት እያንዳንዱ የተለያየ ዋጋ አላቸው። በአብዛኛው ተመሳሳይ የሆኑ ዋጋ አላቸው። ሳሌ በስንዴ የሚሰራው መብረቅ ብለነዋል፣ ትንሽ ጠንከር ያለ ስለሆነ። በዳጉሳ የሚሰራው ደግሞ መስተፋቅር ብለነዋል። በበቆሎ የሚሰራ ሰንድሻ ይባላል። እና ደግሞ እነዚህ እህሎች ተጠላቅለው የቄሱም በኮሎም ስልዴን ገብሱም አንድ ላይ ደግሞ የሚሆንበት ደግሞ አንድነት ብለነዋል። የገብሱን ደግሞ ሶምሶማ ብለን እንጠራዋለን። የዘንጋዳ ደግሞ እሸቴ ብለን አውጥተንለታል። አለማየሁ እሸቴ የገፈነ ገፈን ነበረ ዘንጋዳ እያለ እና እሱንም ለማስታወስ የሰየመ ስም ነው እሸቴ ይዘነዋል። ሌላ ደግሞ በማርም የሚሰራ አለ። የጤፍ ደግሞ አለ። ሴቶች ደግሞ በነት ስለናል ከሁሉም ዋጋውን ወደድ የሚለው የሰሱ ነው። ስልሳ አምስት ወረ ነሱ በኩባያ ሌሎች ደግሞ የምንጨምራቸው ተላዎች ይኖራሉ። ሌላው ደግሞ ዜሮ ዌይስት ወይም ደግሞ ከብክነት የጸዳ የንግድ አሰራር እንደምትከተሉ ይሄም ደግሞ ለአካባቢ ጥበቃም እንደሚጠቅም አይቻለው። በማህበራዊ ድረገጻችሁ ላይ ስታስተዋውቁ ና እስቲ ጥቂት ስለሱ በጠላ ጠመቃ ሂደት ውስጥ ዜሮ ዌስት የሚባለው ወይም ከብክነት የጸዳው ማለት ምን ማለት ነው? ዜሮ ዌስት ማለት እንዳለ የምንጠቀማቸው እህሎች፣ ለምሳሌ አተላው ከጠላው ከወጣበት በኋላ አተላውን አምጥተው እዚሁ በአልሳባ ከተማ ውስጥ ያሉ አርብቶ አደሮች አሉ እና ለእነሱ ነው ደይል የምንሰጠው አተላውን። ምንም አይነት ምሽት ዝ የለንም። ይህንን በስጦታ መልክ ነው የምታደርጉት ወይስ ደግሞ የንግድ ትስስር አላችሁ ከነዚህ ገበሬዎች ጋር? አይ የለንም፣ በነጻ ነው የምንሰጣቸው። እሺ፣ በቀጣይስ ምንድን ነው እሱ የምታስቡት ሴሎ ጠላ፣ በቀጣይ ምንድን ነው እሱ የሚያስብ አሁን በቀጣይ ብዙ ፈላጊዎችን እያገኘ ስላለንና ምርትንም ጀምረን ለማውጣት ስለፈለግን አሁን እንደ ቬንደሮች የተመረጡ በከተማ ውስጥ ያሉ እሱ ለማከፋፈል ጀምረናል። አሁን ቬንደሮች የምንሰጣቸውን ጠላ ፓስቸራይዝ ለማድረግ እየሞከርን በጣም ብዙ ከቆየ የአራት ቀን የአምስት ቀን ነው ብሎ የመቆምጠት ባህሪ አለ፣ ግን አሁን እስከ አስር ቀን ድረስ እንዲቆይ እያደረግን ነው። በጣም እናመሰግናለን ስለነበረን ቆይታ አቶ ዮሐንስ፣ እግዚአብሔር ይስጥልኝ። እኔም አመሰግናለሁ። አድማጮቻችን፣ ከአሜሪካ ድምጽ ዋሽንግተን ዲሲ ሲተላለፍላችሁ የቆየው የፋሲካ በዓል መሰናዷችንን እዚህ ላይ አጠናቀቅን። አብሬያቸው ያመሻውት ኤደን ገረመው ከመላው የአሜሪካ ድምጽ ባልደረቦችና ዘጋቢዎች ጋር በመሆን ነው። በዓለም ዙሪያ ላላችሁ ኢትዮጵያውያንና ትውልድ ኢትዮጵያውያን የክርስትና እምነት ተከታዮች በሙሉ የትንሣኤ በዓል የሰላም፣ የጤና፣ የደስታ እንዲሆንላችሁ እየተመኘን በነገው ምሽት በመደበኛ መሰናዷችን እንጠብቃችኋለን። ሰላም ጤና ስጥልኝ። thank <makes noise>